ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም፣ ጤና ይስጥልኝ በጌታ የተወደዳችሁ ክቡራን አድማጮች፣ እንደምናመሻችሁ እያላችሁበት ስፍራ ሆናችሁ እነሆ በራዲዮናችሁ ዙሪያ ተሰብስባችሁ ከጓደኞቻችሁ ወይንም ከቤተሰቦቻችሁ ወይንም ለብቻችሁ በመሆን ይህንን የእግዚአብሔርን ቃል ለመማር የቀረባችሁትን ታላላቅና ታናናሾችን ሰላምታችን በጌታ በኢየሱስ ክርስቶስ ይድረሳችሁ እንላለን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የመጽሐፈ ነህምያን ጥናታችንን አብረን እንቀጥላለን ማለት ነው። እግዚአብሔር እንግዲህ በሚኖረን ክፍለ ጊዜ ደግሞ ሰላሙን እያበዛልን በበረከቱም ደግሞ ልባችንን እየሞላ እስከ ፍጻሜው ማለት እስከ ሁለት ሰዓት ተኩል ድረስ አብረን እንቆያለንና በእውነት በእርሱ ደስ ይለናል። እስቲ እንደ ወትሮ ሁሉ የዛሬውን ዝግጅታችንን በዝማሪ ነው። ሐሳብህን የሚከለክል የለም፣ ፈቃድህን የሚያገድ የለም። Isn't እግዚአብሔር አባታችንና አምላካችን ሆይ በሕይወታችን ዘመን ሁሉ ቸርነትህና በጎነትህ ስለማይለየንና ስላልተለየን እጅግ አድርገን እናመሰግንሃለን። አሁንም ደግሞ ጌታ ሆይ እንደገና እንለምንሃለን። በቀሪው የሕይወታችን ዘመን አንተ እየመራህን፣ እየደገፍከን በፈቃድህም ደግሞ ጌታዬ ሆይ እንድንራመድና እንድንመላለስ እንድትረዳን እንጠይቀሃለን። አቤቱ ጌታችን ሆይ በዚህች ምሽት ደግሞ ቃልህን ስንማር ሳለ መንፈስ ቅዱስ አስተማሪውን ልከ ከጸባወት እንድታስተምረን ጌታ ሆይ፣ በዚያም ውስጥ ደግሞ ማንነታችንን እንድናገኝ፣ ራሳችንን ማስተካከል እንድንችል እግዚአብሔር ወይ የጎደለውን ነገር በሕይወታችን ውስጥ መሙላት እንድንችል ጌታ ሆይ የተጣመመውንም ደግሞ ማቅናት እንድንችል ከቃልህ ደግሞ ታምራትንም ማየት እንድንችል እንድትረዳን እንለምንሃለን። ጊዜውንም እባርክልን። እያንዳንዳችን በቃልህ ተፈውሰን በቤት ውስጥ ደግሞ እስከ መጨረሻው መኖር እንድንችል እርዳን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከነህምያ ምዕራፍ ሦስት ስለ በጎች በር ስለ ዓሣ በር ስለ ሸለቆ በርና በመጨረሻም ደግሞ ስለ አሮጌው በር አንስተን መነጋገራችንና ከዚያም ታላቅን ጠቃሚ ምክር ወይም ደግሞ ትምህርትን ማግኘታችን ይታወሳል። በዛሬ ምሽት ክፍለ ጊዜ እንግዲህ ትላንትና ቃል እንደ ገባንላችሁ ስለ ጉድፍ በር ደግሞ የሚያወሳውን ክፍል በነሄምያ ምዕራፍ 3 ቁጥር 14 ጀምረን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጋችሁ ነሄምያ ምዕራፍ 3 ቁጥር 14ን አውጡ። መጽሐፈ ነሄምያ ምዕራፍ 3 ቁጥር 14ን ተመልከቱ አድማጮቼ። የቤቲካ ሃካሪምም ግዛት አለቃ የሬካብ ልጅ መልኪያ የጉድፍ መጣያውን በር አዲስ ሠራው፣ ሳንቃዎቹንም አቆመ፣ ቁልፎቹንና መወርወሪያዎቹንም አደረገ፣ የሚለውን ቃል ከዚህ ክፍል በመጀመሪያ ደረጃ እናገኛለን። የጉድፍ በር የሚባለው የከተማው ቆሻሻ ሁሉ የሚጣልበት ቦታ ነበር። ስለዚህ ስፍራ ብዙ የተነገረ ባይኖርም የኢየሩሳሌምን ጽዳት ከመጠበቅ አንጻር የዚህ ስፍራ መኖር አስፈላጊ እንደነበር እናውቃለን። ከሁለተኛ ቆሮንቶስ ምዕራፍ ሰባት ቁጥር አንድ እንደምንመለከተው ከሁለተኛ ቆሮንቶስ ምዕራፍ ሰባት ቁጥር አንድ እንደምንመለከተው ጳውሎስ እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ሥጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። እኔና እናንተ ዘወትር በንሳ ውስጣችንን ማንጻት አለብን። ይህን እንዳትረሱ። እኔና እናንተ ዘወትር ማለትም በየዕለቱ በንሳው መንፈሳዊ ውስጣችንን ወይም ደግሞ ማንነታችንን ማንጻት አለብን። መንፈሳዊ ሕይወታችን የሚነጻው በእውነተኛ ንሳ ወይም ኑዛዜ ነው። ከዚህ ሌላ ምንም ነገር የለውም። በኦሞ ወይም በሳሙና አይታጠብም ወይንም ደግሞ በልዩ አይነት ገላ መታጠቢያም ፈጽሞ ኀጢአታችንን ማንጻት አንችልም የልጁ የጌታ የኢየሱስ ክርስቶስ ደም ብቻ ኀጢአትን ማንጻት ይችላል በኀጢአታችን ብንናዘዝ ኀጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል ቃሉ አንደኛ ዮሐንስ ምዕራፍ አንድ ቁጥር ዘጠኝን ተመልከቱ አንደኛ ዮሐንስ ምዕራፍ አንድ ቁጥር ዘጠኝን ልብ ይሏል ከዚህ በመቀጠል ደግሞ የምንጩ በር የሚለውን ቃል ደግሞ ከቁጥር አስራ አምስት አብረን እንመለከታለን ይህ ሁለተኛው ነው ማለት ነው ከዛሬው ትምህርታችን ማለት ነው የመጀመሪያው የጉድፍ በር ነበር የዛሬው ደግሞ ሁለተኛው ስለ ምንጭ በር ነው ይህንን ደግሞ ከቁጥር አስራ አምስት አብረን እንመለከታለን የምጽጳም ግዛት አለቃ የኮልሃዜ ልጅ ሴሎም የምንጩን በር አደሰው ሠራው ከደነውም ሳንቃዎቹንም አቆመ፣ ቁልፎቹንና መወርወሪያዎቹንም አደረገ። ከዳዊትም ከተማ እስከሚወርደው ደረጃ ድረስ በንጉሡ አትክልት አጠገብ ያለውን የሼላን መዋኛ ቅጥር ሠራ ይላል። ይህ የምንጩ በር የተባለው ስፍራ ጌታ ኢየሱስ በውኃው ጒድጓድ አጠገብ አግኝቷት ለነበሯት ሴት እኔ ከምሰጠው ውኃ የምጠጣ ሁሉ ግን ለዘላለም አይጠማም እኔ የምሰጠው ውኃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውኃ ምንጭ ይሆናል እንጂ በማለት የተናገረውን ያስታውሰኛል። ዮሐንስ ምዕራፍ አራት ቁጥር አሥራ አራትን በኋላ ተመልከቱ። በመቅደስ ምረቃቅን ኢየሱስ በሕዝቡ ሁሉ መካከል ቆመና በእኔ የሚያምን መጽሐፍ እንዳለ የሕይወት ውኃ ወንዝ ከሆዱ ይፈልቃል አለ። ዮሐንስ ምዕራፍ ሰባት ቁጥር ሰላሳ ስምንትን ይመለከቷል። ቀጥሎ ባለው ቁጥር ደግሞ ይህ አባባሉን ሲያብራራ ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ ይላል ዮሐንስ ምዕራፍ ሰባት ቁጥር ሰላሳ ዘጠኝን ተመልከቱ። ዮሐንስ ሰባት ቁጥር ሰላሳ ዘጠኝን መመልከት ይቻላል። ሮሜ ምዕራፍ ስምንት ቁጥር ዘጠኝ ደግሞ ሮሜ ምዕራፍ ስምንት ቁጥር ዘጠኝ ደግሞ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገና አይደለም ይላል ስለዚህም የምንጩ በር እያንዳንዱ አማኝ በመንፈስ ቅዱስ መሞላት እንዳለበት የሚያመለክት ነው ማለት ነው ልብ በሉ የምንጩ በር ተብሎ በዚህ ክፍል የተጠቀሰው እያንዳንዱ አማኝ እኔም ሆንኩ እናንተ ማለት ነው በመንፈስ ቅዱስ መሞላት እንዳለብን የሚያመለክት ነው ማለት ነው እስቲ ቁጥር ሀያ ስድስትን አለፍ ብለን እንመልከት ነህምያ ምዕራፍ ሶስት ቁጥር ሀያ ስድስትን ተመልከቱ ናታኒምም በኦፌል በውሃ በር አንጻር በምስራቅ በኩል ወጥቶ በቆሞ ግንባት ተገበስ ካለው ስፍራ ድረስ ተቀመጡ ይላል። ወደ ከተማ ውሃ የሚገባው በዚህ የውሃ በር በኩል ነበር። የውሃው በር የእግዚአብሔርን ቃል ይወክላል። ወደ ፊት ከዚህ መጽሐፍ እንደምንመለከተው እዝራ የመናገሪያ መድረኩን የሠራው በዚህ ስፍራ ነበር። በተሠራው መድረክ ላይ ቆሞ የእግዚአብሔርን ቃል አነበበ። ይህ የሆነው በአጋጣሚ አልነበርም። በኋላ ከአዲስ ኪዳን ስንመለከት ደግሞ ጌታ ኢየሱስ እናንተ ስለ ነገርኳችሁ ቃል አሁን ንጹሐን ናችሁ አለ። ዮሐንስ ምዕራፍ አሥራ አምስት ቁጥር ሦስትን የተመልከቱ። በዮሐንስ ምዕራፍ አሥራ ሰባት ቁጥር አሥራ ሰባት ባደረገው ጸሎት ደግሞ ዮሐንስ አሥራ ሰባት ቁጥር ሰባት ላይ ባደረገው ጸሎት ደግሞ ጌታ በእውነትህ ቀድሳቸው ቃልህ እውነት ነው ብሏል። ታጥበን፣ የነጻነው ወገኖቼ በውሃ በተመሰለው የእግዚአብሔር ቃል ነው። ይህ ነህምያ ምዕራፍ ሦስት ቁጥር ሀያ ስድስት እንግዲህ ዛሬ ደግሞ በሦስተኛ ደረጃ የምንመለከተው የውሃ በር የሚባለው ነው ማለት ነው። ልብ በሉ። ቀደም ብዬ ባልጠቅስላችሁም በዚህ ክፍል ውስጥ እንደምንመለከተው ይህ ነህምያ ምዕራፍ ሦስት ቁጥር ሀያ ስድስት የሚያመለክተው ስለ ውሃ በር ነው ማለት ነው። ዘማሪው ጎልማሳ መንገዱን በምን ያነጻል? በማለት ከጠየቀ በኋላ ለራሱ ጥያቄ ራሱ መልስ ሲሰጥ ቃልህን በመጠበቅ ነው ይላል። መዝሙር 119 ቁጥር 9ን ልብ ይሏል። መዝሙር 119 ቁጥር 9ን ተመልከቱ። በጣም የሚገርመውና የሚያስደንቀው ደግሞ ይህ በር ምንም ጥገና ያልተደረገለት መሆኑ ነው። የትኛው ማለት ነው? የውሃ በር የሚለው ማለት ነው። መረዳት እንደሚቻለው ሌሎች በሮች ሲያረጁና ሲፈራርሱ የውሃው በር ግን አላረጀም አልፈረሰምም ነበር። ይህ ያልተለመደ ነገር ነው። የውሃው በር ምንም ጥገና አላስፈለገውም። ከዚህ የምንማረው የእግዚአብሔር ቃል ምንም አይነት ጥገና ወይም ማሻሻ የማያስፈልገው መሆኑን ነው። ይህን ተመልከቱ። ከዚህ ክፍል የምንማረው የእግዚአብሔር ቃል ምንም አይነት ጥገና ወይም ማሻሻያ የማያስፈልገው መሆኑን ነው። እግዚአብሔር ስለዚህ ድንቅ አሰራሩ ይክበር ይመስገን። አንዳንድ ሰዎች ወገኖቼ፣ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን የተለያየ ማስረጃዎችን በማቅረብ ማረጋገጥ ይፈልጋሉ። አንዳንዶች ደግሞ መጽሐፍ ቅዱስ የእግዚአብሔር ቃል አለመሆኑን በብዙ ማስረጃዎች ማስረዳት እንደሚችሉ ይናገራሉ። እኔም አገልግሎቴም በጀመርኩበት ዘመን መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ለማረጋገጥ ብዙ ሙከራ አድርጌያለሁ። በኋላ ግን መጽሐፍ ቅዱስን እንደ እግዚአብሔር ቃልነቱ ለሰዎች መስጠት እንጂ የእግዚአብሔር ቃል ነው አይደለም የሚል ክርክር ውስጥ መግባት እንደሌለብኝ ተረዳው። እኔ ያለብኝ ቃሉን መስበክና የተቀረውን ግን ለመንፈስ ቅዱስ መስጠት ብቻ ነው። መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ከተቀበልኩ ዓመታት ተቈጥረዋል። ወዳጆቼ በሕይወታችሁ ማምጣት ስለሚችለውም ለውጥ እርግጠኛ ሆኜ መናገር እችላለሁ። በአንድ ወቅት አንድ የእግዚአብሔር ሰው ለመጽሐፍ ቅዱስ አትከራከርለት፣ መጽሐፍ ቅዱስ ስለ ራሱ ይከራከራልና አለኝ አንበሳን የድመት ግልገል እንዳትደፍረው ዘበኛ ልታቆምለት አይገባም፣ አንበሳው ራሱን መከላከል ይችላል ሲሉ የሰጡኝን ምክር እድሜ ልኬን አስታውሰዋለሁ። አድማጮቼ ይህንን ቃል እስቲ እንደገና ልድገምላችሁ። በአንድ ወቅት አንድ የእግዚአብሔር ሰው እንዲህ አሉኝ፣ አበበ ለመጽሐፍ ቅዱስ አትከራከርለት፣ መጽሐፍ ቅዱስ ስለ ራሱ ይከራከር አንበሳን የድመት ግልገል እንዳትደፍረው ዘበኛ ልታቆምለት አይገባም፣ አንበሳው ራሱን መከላከል ይችላል አሉኝ። ይህ ደግሞ እውነት ነው ወዳጆቼ፣ አይደለም እንዴ? እስቲ ከዚህ በመቀጠል ደግሞ በቁጥር ሀያ ስምንት ላይ የፈረስ በር ስለሚባለው አብረን እንመልከት። ይህ የፈረስ በር ተብሎ ይጠራል። እስቲ እናንብበው። ከፈረሱ በር በላይ ካህናቱ እያንዳንዳቸው በየቤታቸው አንጻር አደሱ ይላል። ፈረስ ጦረኞች የሚጠቀሙበት እንስሳ ነው። ዘካርያስ ምዕራፍ አንድ ቁጥር ስምንት ዘካርያስ ምዕራፍ አንድ ቁጥር ስምንት በቀይ ፈረስ ስለሚጋልብ ሰው ይናገራል። ከኋላውም የተለያየ መልክ ያላቸው ፈረሶች ተከታትለውታል ወይም ደግሞ ተከትለውታል። ራእይ ምዕራፍ ስድስት ቁጥር አራት ደግሞ ራእይ ምዕራፍ ስድስት ቁጥር አራት ደግሞ ሌላም ዳማ ፈረስ ወጣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ሥልጣን ተሰጠው ታላቅም ሰይፍ ተሰጠው ይላል። እነዚህ ፈረሶች ጦርነትንና ሽብርን ነው የሚወክሉት። ጌታ ኢየሱስ ወደ ኢየሩሳሌም የገባ ወዳጆቼ፣ እንደምታስታውሱት በአያ ውርንጭላ ላይ ሆኖ ነበር። በዚያ ዘመን ባያ ውርንጫ የሚቀመጡ ነገሥታት እንጂ ጦርኞች አይደሉም። በዚያ ወቅት በመካከለኛው ምስራቅ አህያ ለሸክም ብቻ የምታገለግል ዝቅተኛ እንስሳ ተደርጋ አትቆጠርም ነበር። የፈረሱ በር አማኞች ስላሉበት የመንፈሳዊ ውጊያ ሕይወትን ያመለክታል። ጻፍ ጻፍ አድርጉ። የፈረሱ በር አማኞች ስላሉበት የመንፈሳዊ ውጊያ ሕይወትን ያመለክታል፣ ወይም ደግሞ ይወክላል። የመንፈሳዊ ውጊያ ሕይወትን ያመለክታል። ኤፌሶን ምዕራፍ 2 ቁጥር ስድስት ኤፌሶን ምዕራፍ 2 ቁጥር ስድስት እግዚአብሔር በክርስቶስ ኢየሱስ በሰማያዊ ስፍራ እንዳስቀመጠን ይናገራል። ይህን ታላቅ እውነት የምናገኘው በመጽሐፉ መጀመሪያ ክፍል ሲሆን፣ በመጽሐፉ ሁለተኛ ክፍል ደግሞ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላል። ኤፌሶን ምዕራፍ አራት ቁጥር አንድን ኤፌሶን ምዕራፍ አራት ቁጥር አንድን ተመልከቱ። ራሳችን ወይም አስተሳሰባችን በሰማይ ውስጥ ነው፣ እግሮቻችን ግን በዚህ ምድራዊ ዓለም ውስጥ ይመላለሳሉ። ይህም ብቻ አይደለም፣ ኤፌሶን ምዕራፍ ስድስት ቁጥር አስራ ሁለት ደግሞ ኤፌሶን ምዕራፍ ስድስት ቁጥር አስራ ሁለት በመቀጠል መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር በሰማያዊውም ስፍራ ካሉ ከክፋት መንፈሳውያን ሠራዊት ጋር ነው እንጂ ይላል። የምንዋጋው ከሰዎች ጋር ሳይሆን ከመንፈሳውያን ሠራዊት ጋር ነው። በዚህ ባለንበት ዘመን ሰዎች ለእግዚአብሔር ቃል ከፍተኛ ፍላጎት እያሳዩ ነው። የዚያኑ ያክል ደግሞ ተቃውሞውም ቀጥሏል። ሐዋርያው ጳውሎስም በዘመኑ የዚህ ዐይነት ሁኔታ ገጥሞት እንደ ነበር ይናገራል። ሥራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎችም ብዙ ናቸው ይላል የእግዚአብሔርን ቃል ወዳጆቼ መስበክ እስከ ጀመርኩበት ጊዜ ድረስ አንዳንድ ሰዎች ተቃዋሚዎቼ መሆናቸውን አላውቅም ነበር የእግዚአብሔርን ቃል መስፋፋት ይፈልጋሉ ብላችሁ ከምታስቧቸው ሰዎች ተቃውሞ ሲደርስባችሁ ደግሞ ጉዳዩን ይበልጥ አስገራሚ ያደርገዋል። ብዙ ተቃዋሚዎች ስላሉን የእግዚአብሔርን ዕቃ ጦር ማንሳት አለብን። የእግዚአብሔር ቃል የመንፈስ ሰይፍ ነው። ልብ በሉ፣ የእግዚአብሔር ቃል የመንፈስ ሰይፍ ነው። መጠቀም ያለብንም በዚህ መሳሪያ ብቻ ነው። ከሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር ሦስት እንደምንመለከተው ከሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር ሦስት እንደምንመለከተው ጳውሎስ ለወጣቱ ሰባኪ ለጢሞቴዎስ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኝ መከራ ተቀበል ይለዋል። እንዴት ደስ ያሰኛል! ይህም የሚያመለክተው አማኞች የሚሳተፉበት ውጊያ ያለባቸው መሆኑን ነው። መንፈሳዊ ውጊያው እየተፋፋመ ነው። አንተም ሆንክኔ ምንም ውጊያ ከሌለብን ወገኔ ሆይ ምናልባት ለጌታ አልቆምንም ማለት ነው። ብዙዎቹ የእግዚአብሔር ልጆች በዚህች ቅጽበት እንኳ የተለያየ ውጊያ ውስጥ ሊሆኑ ይችላሉ። እግዚአብሔር አምላካችን እያንዳንዳችንን ይርዳን። እሱ ብርቱና ኀይለኛ ነው፣ የሚገዳደረው የለም። የጦር ሠራዊቱ መሪ፣ የጦሩም አሸናፊ እሱ ነው። ስለዚህ እያንዳንዳችን በእሱ ተማምነን ፈጽሞ አንፈራም፣ አንወድቅምም። ኢየሱስ ክርስቶስ ለዘላለም ይክበር ይመስገን። ከዚህ በመቀጠል ደግሞ አድማጮች ስለ ምስራቁ በር የሚያወሳውን ክፍል ከቁጥር 29 አብረን እንመለከታለን። ነህምያ ምዕራፍ ሦስት ቁጥር ሀያ ዘጠኝን ተመልከቱ። በዚህ ስፍራ የምንመለከተው ደግሞ ስለ ምስራቁ በር ነው ማለት ነው። እንዲህ ይላል ከዚያ በኋላ የኢሜር ልጅ ሳዶቅ በቤቱ አንጻር አደሰ። ከእርሱም በኋላ የምሥራቁን በር ጠባቂ የሴኬንያ ልጅ ሸማያ አደሰ ይላል። እንደሚገመተው ይህ በር በስተ ምሥራቅ በኩል ነው የሚገኘው። በየጠዋቱ በመጀመሪያ የሚከፈተው ይህ በር ነበር። በአሁኑ ጊዜ በኢየሩሳሌም ያለው የምሥራቁ በር እንደ ታሸገ ነው ወይም እንደ ተዘጋ ነው ያለው። አንዳንድ ሰዎች ጌታ ኢየሱስ ተመልሶ ሲመጣ የሚያልፈው በዚህ በር በኩል ነው ብለው ያስባሉ። ከቅዱሳት መጻሕፍት ግን ይህን ማግኘት አልቻልኩም። ቅዱሳት መጻሕፍት በወርቃማው በር እንደሚገባ ነው የሚናገሩት። ይህ በር የሚገኘው በግንባ ጥሩ ውስጥ ሳይሆን መቅደሱ ውስጥ ነው። ምንም እንኳ በአሁኑ ጊዜ የምሥራቁ በር እንደ ታሸገ ቢሆንም በወቅቱ ግን የጠዋት ፀሐይ የምትገባበት በመሆኑ ከሌሎች በሮች ቀድሞ የሚከፈተው ይህ በር ነበር። ለእኔና ለእናንተም አንድ ቀን ፀሐይ ትወጣልናለች። ስለ ሆነም አማኞች ሁሉ ወደዚህ ወደ ምስራቁ በር መምጣት አለብን። ፀሐይ ከመውጣቷ በፊት ግን ደማቁ የንጋት ኮከብ ቦግ ብሎ ያበራል። ጌታ ራሱ በትእዛዝ በመላእክትም ማለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን ባየር ለመቀበል ከእነርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን ይላል አንደኛ ተሰሎንቄ ምዕራፍ አራት ከቁጥር አሥራ ስድስት እስከ አሥራ ሰባት ያለውን ተመልከቱ። አንደኛ ተሰሎንቄ ምዕራፍ አራት ከቁጥር አሥራ ስድስት እስከ አሥራ ሰባት ያለውን ስፍራ መመልከት ይቻላል። ነሄምያ ሦስት ቁጥር ሰላሳ አንድ ደሞ አለፍ በሉና ተመልከቱ። ከእርሱ በኋላ የሰሌምያ ልጅ ሐናንያና የሴሌፍ ስድስተኛው ልጁ ሐኖን ሌላውን ክፍል አደሱ። ከዚያም በኋላ የበራኪያ ልጅ ሜሱላም በጓዳው አንጻር ያለውን አደሰ ይላል። ይህ ሜሱላም የተባለ ሰው ከጓዳው አንጻር ያለውን ብቻ እንዳደሰ እንድናስተውል እፈልጋለሁ። ወገኖቼ ለመላው ዓለም መመስከር ይከብዳችሁ ይሆናል። ለአገራችሁ ወይም ለሰፈራችሁ ሰዎች ወይም ለጎረቤቶቻችሁ መመስከር አትችሉ ይሆናል። ለቤታችሁ ሰዎች ግን መመስከር አያቅታችሁም። የቤተሰባችሁ መዳን ማለት ትልቅ በረከት ነው። ማንም ሰው ለቤተሰቡ ኃላፊነት አለበት ለመመስከር። እያንዳንዳችሁ ደግሞ ይህ ኃላፊነት አለባችሁ። የቤተሰባችሁ መዳን ማለት ቀደም ብዬ እንደ ተናገርኩት ትልቅ በረከት ነው። ሜሱላም ያደሰው ከፊት ለፊቱ ያለውን ለእርሱ የቀረበውን ነበር። እግዚአብሔር ከእርሱ የሚጠብቀውም ይህን ነበር። እኔም ሆንኩ እናንተ በቤታችን ያሉትን ቤተሰቦቻችንን ወይም ሰዎችን፣ ልጆቻችንን፣ ሚስቶቻችንን ማሰብ መቻል አለብን። እነርሱ አስቀድሞ ይቀርቡናልና፣ እግዚአብሔር መንፈሳዊ ጉልበትና መንፈሳዊ አቅም ከጸባዖቱ ለእያንዳንዳችን ይስጠን። እስቲ ከዚህ በመቀጠል ደግሞ የአሚ ፍቃድ በር ስለሚባለው ከቁጥር ሰላሳ አንድ አብረን እንመለከታለን። እንዲህ ይላል ከእርሱም በኋላ ከወርቃን ጥረኞቹ የነበረ መልኪያ እስከ ናታን ይምና እስከ ነጋዴዎቹ ቤት ድረስ ባሚ ፍቃድ በር አንጻር ያለውን እስከ ማዕዘኑ መውጫ ድረስ አደሰ ይላል። ቁጥር ሰላሳ አንድን ልብ ይሏል። የአሚ ፍቃድ በር ምን ማለት ነው? ይህንን ጥያቄ ልብ በሉ። የአሚ ፍቃድ በር ማለት ምን ማለት ነው? ይህ በር ወደ ኢየሩሳሌም የሚመጡ እንግዶች ሁሉ የይለፍ ከማግኘታቸው በፊት የሚመዘገቡበት ስፍራ ነው። በሌላ በኩል ደግሞ ምርመራ የሚደረግበት በር ነበር። እንደ ገና ልድገምላችሁ። ይህ በር ወደ ኢየሩሳሌም የሚመጡ እንግዶች ሁሉ ወደ ኢየሩሳሌም የሚመጡ እንግዶች ሁሉ የይለፍ ፈቃድ ወይም ወረቀት ከማግኘታቸው በፊት የሚመዘገቡበት ስፍራ ነው የሚመዘገቡበት ስፍራ ነው። አስቀድሜ እንደተናገርኩት በሌላ በኩል ደግሞ ይህ በር ምርመራ የሚደረግበት በር ነበር ማለት ነው። ለምሳሌ ያህል ከጦር ሜዳ የሚመለሱ ወታደሮች በዚህ በር እንዲያልፉ ይደረጋል። በዚያ በር በሚያልፉበት ጊዜ በእያንዳንዱ ላይ ክትትልና ትኩረት ይደረግባቸዋል። ዳዊት ሰራዊቱን በዚህ በር አሳልፎ እንደ ነበር ይታወሳል። ብዙዎቹ ሕይወታቸውን ከመስጠት እንኳ ወደ ኋላ አላሉም። በእነርሱና በዳዊት መካከል ጽኑ መዋደድና ፍቅር ነበር። በዚህ በር በሚያልፉበት ጊዜ በጦርነቱ ለቈሰሉት ሁሉ ምስጋናና ክብር ሰጥቶአቸዋል። አንድ ቀን ሁላችንም ወዳጆቼ፣ በክርስቶስ ዙፋን ፊት ለፍርድ እንቀርባለን። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሠራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል ሐዋርያው። ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስርን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስርን ልብ ይሏል። ይህ ፍርድ መዳን ወይም አለመዳንን የሚመለከት ሳይሆን ሙሉ በሙሉ ክርስቲያኖችን ብቻ የሚመለከት ፍርድ ነው። ፍርዱ ሽልማትን እንጂ ደህንነትን አይደለም የሚመለከተው። የምንሸለመው ወይም ዋጋችንን የምንቀበለው በሰራነው ክፉ ወይም ደግ መጠን ነው። እስቲ ቁጥር ሰላሳ ሁለትን እንመልከት ከማዕዘኑ መውጫ ጀምረው እስከ በጉ በር ድረስ ወርቅ አንጥረኞችና ነጋዴዎች አደሱ ይላል። እስካሁን ድረስ ስለ አስር በሮች ተመልክተናል፣ ከትላንትናው ጋር ማለት ነው። አንድ ብለን የጀመርነው በትላንትናው ምሽት ክፍለ ጊዜ በበጎች በር ነበር። በትላንትናው ምሽት ክፍለ ጊዜ በዚህ በር ነበር የጀመር ነው። የምንፈጽመውም ወይም ደግሞ ይህንን ትምህርታችንንም የምንጨርሰው በበጎች በር ነው። ቀደም ብለን የበጎች በር የክርስቶስን መስቀል የሚያመለክት ነው ብለናል። በትላንትናው ምሽት ክፍለ ጊዜ አስተዋላቸው። በትላንትናው ምሽት ክፍለ ጊዜ ጥናታችን ወይም ትምህርታችን ጊዜ የበጎች በር የክርስቶስን መስቀል የሚያመለክት ነው ማለታችን ይታወሳል። የክርስትና ሕይወትን በመስቀሉ እንደ ጀመርን የምንፈጽመውን ወዳጆቼ በመስቀሉ ይሆናል። እግዚአብሔር አምላካችን እያንዳንዳችንን ይርዳን። እንግዲህ የተከበራችሁ አድማጮች የዛሬውን ትምህርታችንን በዚህ እናገባድዳለን። በትምህርቱ በኩል ያላችሁን አስተያየት ወይም ጥያቄ ደግሞ በአሥራ ሦስት ስልሳ ስድስት አድራሻችን እጻፉልን እንዲሁም ደግሞ ለትምህርታችን መሳካት እንዲሁም ለአገልግሎታችን መቃናት በጸሎታችሁ አስቡን። ደብዳቤዎቻችሁ ዞትር እንደምንለው እጅግ ትልቅ ትምህርትን ይሰጡናል፣ ያጽናኑናል። ጻፉልን። እግዚአብሔር ይባርካችሁ። በሰላም ደግ በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425፣ እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ተላኩልን። እንደዚሁም የምስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።